በኢጋድ ስም የሚታወቀው የቀጠናው ድርጅት በአካባቢው ስለሚገኙ የተፈናቃዮች ጉዳይ ከእንግዲህ የሰብአዊ እርዳታ በማፈላለግ ጉዳዩን ከስር ለመቅረፍ ዘላቂ መፍትሔ ሆኖ ባለማግኘቱ አዲስ በነደፈው ስልት ላይ ለተግባራዊነቱ የተቋሙ ተጠሪዎችን አሰባስቦ በማዋየት ላይ ይገኛል። የጽህፈት ቤቱ ተወካይ ወይዘሮ ፋቲያ አልዋን ግዴታውን አውስተዋል። ይህ ጉባኤ የተጠራው የአፍሪካ ሕብረት የስደተኞችና ከስደት ተመላሾች የተፈናቃዮችን ጉዳይ በሚመለከት ዘንድሮ ባሳለፈ ውሳኔ መሰረት ወደ ተግባር ለመለወጥ የስራ ሂደት ምዕራፍ መሆኑ ነው። የአካባቢያዊ የኢኮኖሚ እድገትና ትስስር በኢጋድ መተዳደሪያ ደንብ የምንሰራው ይሆናል። የተፈናቃዮች ጉዳይ ሲወሳ በኢትዮጵያ በርካታዎች ሰለባ እንደሆኑ በሰፊው የተነገረ ነው። ለመሆኑ በዚህ በቀጠናው እንዴት እንደሚታይ በሰላም ሚኒስቴር አቶ መግባሩ አያሌው አስረስ የቅድመ ማስጠንቀቂያ እና ዘላቂ መፍትሄ ጀኔራል ዳይሬክተር የሚሉት አላቸው። አሁን በጣም የተረጋጋ ሁኔታ ነው ያለው። በጣም አጭር ጊዜ ባጭር ሁኔታ የተፈጠረ ነበር የነበረው። ይህንን ወደነበረበት ሁኔታ ለመመለስ ብዙ ጥረት ተደርጓል። አሁን የተረጋጋ ሁኔታና በአብዛኛው ወደ ቀያቸው የተመለሱበት ሁኔታ ነው ያለው። በየጊዜው እንደ ፖለቲካው ወላፈን ተፈናቃዮች እየተንገላቱ ቁጥራቸው በወድ ይታወቅ ይሆን ወይ? ቁጥሩ እንግዲህ ያኔ ሪፖርት የተደረገው ኒርሊ ወደ ሁለት ነጥብ አንድ ሚሊዮን ነው። አሁን በአብዛኛው ኦልሞስት ናይንቲ ፋይቭ ፐርሰንት ተመልሰዋል በራሳቸው ፍላጎት እና በአንዳንድ ሁኔታዎች ያልተመለሱ ሊኖሩ ከሚችለው በስተቀር በአብዛኛው ተመልሰዋል። ተፈናቃዮች ባዶ እጃቸውን ቤቴ ጓዜ ሳይሉ የተንገላቱ ናቸው። ስለ ሰብዓዊ እርዳታ የታሰበበት ይኖር ይሆን አቶ ምግባሯ አያሌው ሁሉም የኤንጆስ ዩን እንደ መንግስት ሁሉን አቀፍ የሆነ ምላሽ እየተደረገ ነው። በአብዛኛው እንግዲህ ያሉበትን ሁኔታ ተጎብኝተዋል፣ ታይተዋል። እኛም እንደ መንግስት እንዲሁም የዩን ተቋማትን አይተዋቸዋል እና የበለጠም ይሻሻላል ብለንም ነው ምናም ከለጋሽ መንግስታት ከመድረክ ጉባኤውን ከሚመሩት የስዊዘርላንድ አምባሳደር ዳንኤል ሆን በበኩላቸው የሚሉት የተፈናቃዮችን ጉዳይ በሚመለከት ይበልጡኑ መንግስት የራሴ ጉዳይ ብሎ ሲይዘው ነው። ተፈናቃይ የሚባለው አገላለጽ አዲስ ህይወት እንዲመሰርቱ የሚለው ማለት ነው። ይህ ደግሞ ማለት ሁኔታው ከተመቻቸ ወደ ነበሩበት ቀያቸው እንዲመለሱ ማድረግ አንደኛው መፍትሄ ሲሆን፣ ሁለተኛው ደግሞ ሌላ ቦታ ወይም ስፍራ ተመቻችቶላቸው ኑሯቸውን እንዲቀጥሉ ከማድረጉ ላይ ነው። በምስራቅ አፍሪካ በይነ መንግስታት የንድፍ አቀራረጽ ወይም የስትራቴጂክ ኃላፊ እና አማካሪ ዶክተር ታደለ ማሩ የጉባኤውን አላማ ያስረዳሉ። የሚጠበቀው እንደተለመደው ባለፉት ጥቂት አመታት በተፈናቃዮች ና በተፈናቃዮችን ጋር በተያያዙ ያሉትን ችግሮች ምን መፍትሄ ተቀምጠው ነበረ፣ መፍትሄዎቹ መሰረት ተደርጎ ምን ተፈጸሙ፣ ምኖቹ ላይ በጥሩ ሁኔታ ተሳክተዋል፣ የትኞቹ ላይ ደግሞ ያልተሳኩና አሁንም ስራ የሚያስፈልጋቸው ነገሮች ምንድናቸው ናቸው የሚለው ለመለየት ነው። ኢጋድ ህዝብ ፍልሰትና ተፈናቃይነት ላይ ያተኮረ ስብሰዋል ጌታቸው ተድላ ኃይለጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ።